መጽሐፈ ሳሙኤል ካልእ ምዕራፍ አስራ ዘጠኝ ኢዮአብም ንጉሡ ስለ አቤሴሎም እንዳለቀሰና ዋይዋይ እንዳለ ሰማ። በዚያም ቀን ንጉሡ ስለ ልጁ አዘነ ሲባል ሕዝቡ ሰምቶአልና የዚያን ቀን ድል በሕዝቡ ሁሉ ዘንድ ወደ ሐዘን ተለወጠ። ሕዝቡም ከሰልፍ የሸሸ ሕዝቡ አፍሮ ወደ ኋላው እንዲል በዚያ ቀን ወደ ከተማ ተሰርቆ ገባ። ንጉሡም ፊቱን ሸፈነ። ንጉሡም በታላቅ ድምፅ ልጄ አቤሴሎም ሆይ፣ ልጄ አቤሴሎም ልጄ ሆይ እያለ ይጮኽ ነበር። ኢዮአብም ወደ ንጉሡ ወደ ቤት ገብቶ እንዲህ አለ፦ ዛሬ ነፍስህንና የወንዶችን የሴቶች ልጆችህን ነፍስ የሚስቶችህንና የቁባቶችህን ነፍስ ያዳኑትን የባሪያዎችህን ሁሉ ፊት ዛሬ አሳፍረሃል። አንተ የሚጠሉህን ትወዳለህ፣ የሚወዱህንም ትጠላለህ። መሳፍንትህንና ባሪያዎችህን እንዳታስብ ዛሬ ገልጠሃል። ዛሬ ሁላችን ሞተን ቢሆን ኖሮ አቤሴሎም ድኖ ቢሆን ኖሮ ደስ ያሰኝህ ነበረ፣ ዛሬ አያለሁ። አሁንም እንግዲህ ተነሥተህ ውጣ፣ ለባሪያዎችህም የሚያጽናናቸውን ነገር ተናገራቸው። ያልወጣህ እንደሆነ ግን አንድ ሰው ከአንተ ጋር በዚች ሌሊት እንዳይቀር በእግዚአብሔር እምላለሁ። ይህም ከብላቴናነትህ ጀምሮ እስከ ዛሬ ድረስ ካገኘህ ክፉ ነገር ሁሉ ይልቅ ታላቅ መከራ ይሆንብሃል። ንጉሡም ተነሥቶ በበሩ ተቀመጠ። ሕዝቡም ሁሉ ንጉሡ በበሩ እንደ ተቀመጠ ሰማ። ሕዝቡም ሁሉ ወደ ንጉሡ ፊት መጣ። እስራኤልም እያንዳንዱ ወደ ድንኳኑ ሸሽቶ ነበር። ሕዝቡም ሁሉ በእስራኤል ነገድ ሁሉ ውስጥ ንጉሡ ከጠላቶቻችን እጅ ታድጎናል፣ ከፍልስጥኤማውያንም እጅ አድኖናል። አሁንም ስለ አቤሴሎም ከአገር ሸሽቶአል በላያችን እንዲሆን የቀባነው አቤሴሎም በሰልፍ ሞቶአል። አሁንም እንግዲህ ንጉሡን ለመመለስ ስለ ምን ዝም ትላላችሁ? እያለ እርስ በርሱ ይከራከር ነበር። ንጉሡም ዳዊት ለካህናቱ ለሳዶቅና ለአብያታር ልኮ እንዲህ አላቸው፣ ለይሁዳ ሽማግሌዎች እንዲህ ብላችሁ ተናገሯቸው የእስራኤል ሁሉ ነገር ወደ ንጉሡ ደርሰዋልና። ንጉሡን ወደ ቤቱ ከመመለስ ስለምን ምን ዘገያችሁ? እናንተ ወንድሞቼ የአጥንቴ ፍላጭና የሥጋዬ ቁራጭ ናችሁ። እናንተ ንጉሡን ከመመለስ ስለምን ምን ዘገያችሁ? ለአሜሳይም አንተ የአጥንቴ ፍላጭና የሥጋዬ ቁራጭ አይደለህምን? በዘመነህም ሁሉ በእዮአፈንታ በፊቴ የሰራዊት አለቃ ሳትሆን ብትቀር እግዚአብሔር ይህን ያድርግብኝ ይህንም ይጨምርብኝ በሉት። የይሁዳንም ሰዎች ሁሉ ልብ እንደ አንድ ሰው ልብ አድርጎ አዘነበለ። ወደ ንጉሡም ልከው አንተ ከባሪያዎች ሁሉ ጋር ተመለስ አሉት። ንጉሡም ተመልሶ እስከ ዮርዳኖስ ድረስ መጣ። የይሁዳ ሰዎች ንጉሥን ሊቀበሉ ንጉሡንም ዮርዳኖስን ሊያሻግሩ ወደ ጌልጌላ መጡ። ከብራቂምም አገር የነበረው ብንያማዊው የጌራ ልጅ ሳሚ ከይሁዳ ሰዎች ጋር ዳዊትን ሊቀበል ፈጥኖ ወረደ። ከእርሱም ጋር ብንያማውያን የሆኑ ሺህ ሰዎች ነበሩ። የሳኦልም ቤት ባሪያ ሲባ ከእርሱም ጋር ዐሥራ አምስቱ ልጆችና ሃያው ባሪያዎቹ ነበሩ። በንጉሡም ፊት ፈጥነው ዮርዳኖስን ተሻገሩ። ታንኳውም የንጉሡን ቤተሰብ ያሻግር ዘንድ ንጉሡም ደስ ያሰኘውን ያደርግ ዘንድ ይሸጋገር ነበር። ንጉሡም ዮርዳኖስን ከተሻገረ በኋላ የጌራ ልጅ ሳሚ በፊቱ ተደፋ። ንጉሡንም፣ ጌታዬ ሆይ ኃጢአቴን አትቍጠርብኝ፤ ጌታዬ ንጉሥ ከኢየሩሳሌም በወጣህ ቀን ባሪያህ የበደልኩህን አታስብብኝ፤ ንጉሡም በልቡ አያኑረው። ባሪያህ በደለኛ እንደ ሆንሁ አውቃለሁና እነሆ ከዮሴፍ ቤት ሁሉ አስቀድሜ ዛሬ መጣሁ፤ ጌታዬንም ንጉሡን ልቀበል ወረድሁ አለው። የጽሩያ ልጅ አቢሳ ግን ሳሚ እግዚአብሔር የቀባውን ሰድቦአልና ሞት የተገባው አይደለምን? አለ። ዳዊትም እናንተ የጽሩያ ልጆች፣ እኔ ከእናንተ ጋር ምን አለኝ? ዛሬ ስለ እኔ ምን ጠላቶች ትሆኑብኛላችሁ? ዛሬስ በእስራኤል ዘንድ ሰው ሊሞት ይገባልን? ዛሬስ በእስራኤል ላይ እንደ ነገሥሁ አላወቅሁምን? አለ። ንጉሡም ሳሜን አትሞትም አለው። ንጉሥም አለለት። የሳኦልም ልጅ ሜምፊቦስቴ ንጉሡን ሊቀበል ወረደ። ንጉሡም ከሄደ ጀምሮ በደህና እስከ ተመለሰበት ቀን ድረስ እግሩን አልጠገነም፣ ጢሙንም አልቈረጠም፣ ልብሱንም አላጠበም ነበር። ንጉሡንም ሊቀበለው ከኢየሩሳሌም በመጣ ጊዜ ንጉሡ ሜምፊቦስቴ ሆይ ከእኔ ጋር ስለ ምን አልወጣህም? አለው። እርሱም መልሶ አለ፣ ጌታዬ ንጉሥ ሆይ ባሪያዬ አታለለኝ። እኔ ባሪያህ አንካሳ ነኝና ከንጉሥ ጋር እሄድ ዘንድ የምቀመጥበትን አህያ ልጫን አልሁት። እርሱም እኔን ባሪያህን ለጌታዬ ለንጉሥ አማ አንተ ጌታዬ ንጉሥ ግን እንደ እግዚአብሔር መልአክ ነህ፤ ደስም ያሰኘህን አድርግ። የአባቴ ቤት ሁሉ በጌታዬ በንጉሥ ዘንድ ሞት የሚገባቸው ነበሩ፤ አንተ ግን እኔን ባሪያህን በገበታህ በሚበሉ መካከል አስቀመጥከኝ። ለንጉሡ ደግሞ ለመናገር ምን መብት አለኝ! ንጉሡም ንጉሡም ነገርህን ለምን ታበዛለህ? አንተና ሲባ እርሻውን ትካፈሉ ዘንድ ብያለሁ አለው። ሜምፊቦስቴም ንጉሡን፣ ጌታዬ ንጉሥ በደህና ወደ ቤቱ ከተመለሰ እርሱ ሁሉን ይውሰደው አለው። ገለአዳዊውም በርዘሊ ከሮግሊም ወረደ፣ ሊሸኘውም ከንጉሥ ጋር ዮርዳኖስን ተሻገረ። በርዘሊም እጅግ ያረጀ የሰማንያ ዓመት ሽማግሌ ነበር። እጅግም ትልቅ ሰው ነበርና ንጉሡ በመሃናይም ሳለ ይቀልበው ነበር። ንጉሡም በርዘሊን በኢየሩሳሌም እቀልብህ ዘንድ ከእኔ ጋር እለፍ አለው። በርዘሊም ንጉሡን አለው፣ ከንጉሡ ጋር ወደ ኢየሩሳሌም እወጣ ዘንድ ከሕይወቴ ዘመን ምን ያህል ቀረኝ? ዛሬ የሰማንያ ዓመት ሽማግሌ ነኝ። መልካሙንና ክፉውን መለየት እችላለሁን? እኔ ባሪያህ የምበላውንና የምጠጣውን ጣዕሙን መለየት እችላለሁን? የወንዱንና የሴቱን ዘፈን ድምፅ መስማት እችላለሁን? እኔ ባሪያህ በጌታዬ በንጉሥ ላይ ለምን እከብድብሃለሁ? እኔ ባሪያህ ዮርዳኖስን ተሻግሬ ከንጉሥ ጋር ጥቂት ልሄድ ነበር፣ ንጉሥ እንዲህ ያለ ወረታ ለምን ይመልስልኛል? እኔ ባሪያህ ተመልሼ በከተማዬ በአባቴና በእናቴ መቃብር አጠገብ እባክህ ልሙት። ነገር ግን ባሪያህን ከማአምን እይ፣ እርሱ ከጌታዬ ከንጉሥ ጋር ይለፍ፣ ደስ የሚያሰኝህንም ለእርሱ አድርግ። ንጉሡም ከመዓም ከእኔ ጋር ይለፍ ደስ የሚያሰኝህንም አደርግለታለሁ አንተም ከእኔ የምትሻውን ሁሉ አደርግልሃለሁ አለው። ሕዝቡም ሁሉ ዮርዳኖስን ተሻገረ። ንጉሡም ተሻገረ። ንጉሡም ቤርዘሊን ሳመው፣ መረቀውም። ወደ ስፍራውም ተመለሰ። ንጉሡም ወደ ጌልጌላ ተሻገረ። ከመዓምም ከእርሱ ጋር ሄደ። የይሁዳም ሕዝብ ሁሉ ደግሞም የእስራኤል ሕዝብ እኩሌታ ንጉሡን አሻገረው። እነሆም የእስራኤል ሰዎች ሁሉ ወደ ንጉሥ መጡ፣ ንጉሡንም ወንድሞቻችን የይሁዳ ሰዎች ለምን ሰረቁህ? ንጉሡንም ቤተሰቡንም ከእርሱም ጋር የዳዊትን ሰዎች ሁሉ ዮርዳኖስን አሻገሩ አሉት። የይሁዳም ሰዎች ሁሉ ለእስራኤል ሰዎች መልሰው ንጉሡ ለእኛ ቅርባችን ነው። ስለምን በዚህ ነገር ትቈጣላችሁ? በውኑ ከንጉሡ አንዳች በልተናልን ወይስ እርሱ በረከትን ሰጥቶናልን? አሉ የእስራኤልም ሰዎች ለይሁዳ ሰዎች መልሰው በንጉሡ ዘንድ ለእኛ ዐሥር ክፍል አለን፣ በዳዊትም ዘንድ ደግሞ ከእናንተ ይልቅ መብት አለን። ስለ ምን ናቃችሁን? ስለ ምንስ ንጉሣችንን ለመመለስ ቀድሞ ምክር አልጠየቃችሁንም? አሉ። የይሁዳም ሰዎች ቃል ከእስራኤል ሰዎች ቃል ይልቅ ጠነከረ።